ምዕራፍ አስራ አምስት ምዕራብ አፍሪካ ውስጥ የነበረው አዝጋሚ እድገት የሚስዮን ማኅበራት፣ ከ1815 እስከ 1840 ዓ.ም በነበረው ጊዜ ምዕራብ አፍሪካ ውስጥ መስራታቸውን ቀጠሉ። ይሁን እንጂ በዚሁ ጊዜ ብዙ ሚስዮናውያን በትኩሳትና በሌሎች ሕመሞች ሞተዋል። ይህ ብቻ አይደለም። እነዚህ ቀደምት ምስዮናውያን የደረሰባቸው ከባሪያ ፈንጋዮች የሚደርስባቸው ተቃውሞ በርትቶባቸው ነበር። የባሪያ ንግድ በሕግ የተከለከለ ቢሆንም ባሪያ አመላላሽ መርከቦች በባህር ዳርቻ ከሚገኙ አፍሪካውያን የጎሳ መሪዎች በሕገ ወጥ መንገድ ባሪያዎችን እያጋዙ ያመላልሱ ነበር እየገዙ ያመላልሱ ነበር። እንዲህ ባለው አስቸጋሪ ሁኔታ ውስጥ ነው ምዕራብ አፍሪካ ውስጥ ቤተ ክርስቲያን የተመሰረተችው። የቤተ ክርስቲያን ምሶናዊ ማህበር በእንግሊዝ ባህር ኃይል አማካይነት ወደ ሴራ ሊዮን በመጡ ባሮች መካከል የሚሰራው አዲስ አገልግሎት ያገኘ መሆኑን ምዕራፍ 13 ውስጥ ተመልክተናል። በ18 16 ዓመተ ምህረት ይህ ሥራ የሚረዱ ተጨማሪ ሚሶናውያን ወደዚህ ተላኩ። ሚሶናውያኑ ከእንግሊዝ ከመነሳታቸው በፊት ዋናው ስራቸው ወንጌልን ማሰራጨት መሆኑን እንዲያስታውሱ ተደርጎ ነበር። የቤተ ክርስቲያን ሚሶናዊ ማህበር ነጻ የወጡ አፍሪካውያንን የሚሰፍሩባቸውን ዘጠኝ መንደሮች ከ18 16 እስከ 18 19 ዓመተ ምህረት ባለው ጊዜ መሰረተ። በዚሁ መሰረት አንድ ትምህርት ቤት ተከፈተና ሁለት ሚሲዮናውያን መምህራን በእንግሊዝ የባህር ኃይል አማካኝነት ወደ ወደ ሴራሊዮን እንዲመጡ ተደረገ። የህንጻ ስራ፣ ልዩ ልዩ የእንጨት ስራ፣ የአንጥረኛና የልብስ ስፌት ስራ እውቀት ያላቸው ሌሎች ተጨማሪ ሚሲዮናውያን ወደ ስፍራው መጡ። በአስራ ስምንት ሀያ ሰባት ዓመተ ምህረት ደግሞ ትምህርትን በተመለከተ እጅግ ጠቃሚ ተግባር ተከናወነ። ሚስዮን ትምህርት ቤቶች ውስጥ የሚሰጠውን ትምህርት ላጠናቀቁ ሰዎች ቀጣይ ትምህርት የሚሰጥ ፎራህ ቤት ቤ የተሰኘ ኮሌጅ ሴራሊዮን ውስጥ ተከፈተ። ይህ ኮሌጅ ከጥቂት ጊዜ በኋላ ከረዱም ካርዱም ዩኒቨርሲቲ ጋር ከዱራም ዩኒቨርሲቲ ጋር ተዋህዶ አሰልጣኞች ዲግሪ መስጠት ጀመረ። ምዕራብ አፍሪካ ውስጥ የመጀመሪያውን ዩኒቨርሲቲ ኮሌጅ የከፈቱት ቀደምት ምሶናውያን ናቸው። የቤተ ክርስቲያን ሚሶናዊ ማህበር በዚህ ዘመን መጨረሻ ማለትም በ1840 ዓመተ ምህረት 1500 አባላትና ያለማቋረጥ በአምልኮ ጊዜ የሚካፈሉ አምስት ሺህ አምስት መቶ ተጨማሪ ሰዎች ሴራሊዮን ውስጥ እንደነበሩት ዘግበዋል። አምሳ ትምህርት ቤቶቹ ውስጥ መዝገብ የሚያውቃቸው ስድስት ሺህ ተማሪዎች ነበሩት። የዌስሊያን አባላት ቁጥር ደግሞ ወደ 2000 ሲደርስ ከነዚህም 1500ዎቹ ትምህርት ቤቶቻቸው ውስጥ የሚማሩ ነበሩ። ከሴራሊዮን ባስተሰሜን የምትገኘው ጋምቢያ ትናት የዌስሊያን ሜቶዲስት ሚስዮናዊ የነበረውና ሞርጋን የተባለው ሰው በአካባቢው ስራውን ለመጀመር ጋምቢያ ወንዝ አፋፍ የደረሰው በ1821 ዓመተ ምህረት ነበር። ስራው የሚከናወነው በሙስሊሞች መካከል በመሆኑ ሞርጋን ለሁለት አመታት ብደክምም። አንዳችም የውጤታማነት ምልክት አልታይም። ሞርጋን ይህንኑ አስመልክቶ ስጽፍ እንዲህ ብሏል። ወንዝ ውስጥ የሚገኝ አዞ ከጦርና ከጥይት እንደሚደበቁ ሁሉ ሙስሊሞችም ከክርስትና ይሸሸጉ ነበር። ስብከትም ሆነ በትምህርት ቤት የሚሰጠው ትምህርት ውጤት አልባ ሆነ። በመሆኑም ሞርጋን ሙስሊሞቹን ተወና ጋምቢያ የባህር ዳርቻ ከሚገኙና ነጻ ከወጡ ባሮች ጋር መስራት ጀመረ። በ1836 ዓ ም የሜቶዲስት ቤተ ክርስቲያን አባላት ቁጥር 535 ደርሶ የነበረ ሲሆን በትምህርት ቤቶቻቸው ተመዝግበው የሚገኙ ተማሪዎች ቁጥር ደግሞ 230 ነበር። በ1837 ዓመተ ምህረት ግን መጥፎ አመት ሆነ። ጋምቢያ የነበሯት ሰራተኞች በቢጫ ወባ ተጠቁና ከአንድ ሚስዮናዊ ባስተቀር ሌሎቹ አለቁ። ከሴሪያሊዮን ባስተደቡብ አሁን ላይቤሪያ በመባል የሚጠራ አንድ አካባቢ ነበር። እንግሊዛውያን ነፃ የወጡ ባሪያዎችን ሴራሊዮን ሊሆን ውስጥ በማስፈር ውጤታማ መሆናቸውን የተመለከተ አንድ የአሜሪካ ቡድን እንዲሁ ነጻ ለወጡ ባሮች አንድ ግዛት ለመመስረት ወሰነ። የመጀመሪያዎቹ ሰፋሪዎች 18 20 አመተ ምረት አሁን ላይቤሪያ ተብላ በምትጠራው ስፍራ ሰፈሩ። ላይቤሪያ የሚለው ስም ሊበርቲ ከሚለው የእንግሊዝኛ ቃል የተገኘ ነው። መጀመሪያ ላይ የነበረው ጊዜ ለሰፋሪዎቹ መልካም አልነበረም፣ ምክንያቱም በስፍራው የነበሩት አፍሪካውያን በጎ አቀባበል አላደረጉላቸውም። ቢሆንም ከስምንት አመታት አስቸጋሪ ሁኔታ በኋላ ስፍራው በሚገባ የተደራጀው ነው ከ1829 እስከ 1835 አመተ ምህረት በነበረው ጊዜ። ከ15 የሚበልጡ ሚሶናውያን ወደ ላይቤሪያ ቢመጡም አብዛኛዎቹ በአገሪቱ አንድ አመት እንኳን ሳይኖሩ ሞቱ። ላይቤሪያ የአሜሪካ እቅድ ስለነበረች የአብዛኛው ሚሶናዊ ጥረት የሚደረገው በአሜሪካ ማህበሮች አማካኝነት ነበር። ላይቤሪያ ውስጥ ለመስራት መጥቶ የነበረው አንድ የአሜሪካ ሜቶዲስት ኤጲስቆጶስ ቤተክርስቲያን ሲሆን የመጀመሪያ ሰፈሩን በ1833 ዓመተ ምህረት መሰረተ። ዛሬ ላይቤሪያ ውስጥ ከሚገኙት ታላላቅ አብያተ ክርስቲያን አንዱ የሆነው የተባበሩት ሜቶዲስት ቤተክርስቲያን የተገኘው ከዚህ ጥረት ነው። ወደ ላይቤሪያ በቀዳሚነት ከመጡ ሚስዮናውያን ብዙዎቹ መጋቢያን ጥቁር አሜሪካውያን ሲሆኑ ከሰፈሩባቸው ህዝቦች መካከል አብያተ ክርስቲያንን መሰረቱ። ብዙ ሚስዮናውያን በ1830 ዎቹ አጋማሽ ስራቸውን በአካባቢው ወደሚገኙ አፍሪካውያን ነገዶች አስፋፉት። የላይቤሪያ ጥቁር ሰፋሪዎች ግን ወደ ክርስትና ከተለወጡ አፍሪካውያን ጋር ለመቀላቀል ፈቃደኞች ባለመሆን ባለመሆናቸው ላይቤሪያ ውስጥ የተለያዩ አብያተ ክርስቲያናት ተመሰረቱ። በዚህ ጊዜ ሚሶናዊ ተግባር ይካሄድበት የነበረ ሌላ አካባቢ ከላይቤሪያ ባስተ ምስራቅ ራቅ ብሎ የሚገኝ ጎልድ ኮስት ወይም ጋና የተባለ ስፍራ ነበር። በአስራ ስምንተኛው መቶ ክፍለ ዘመን ኬፕ ኮስት አካባቢ የተደረገ ክርስቲያናዊ ጥረት እንደ ነበር ምዕራፍ አስራ አንድ ውስጥ ተመልክተናል ይሁን እንጂ በአካባቢው የአየር ሁኔታና የአውሮፓውያን ነጋዴዎች ያሳዩት ከነበረ መጥፎ ምሳሌነት የተነሳ የዚህ የስራ እድገት እጅግ በጣም አነስተኛ ነበር። በተሳስ ወር 1828 ዓ.ም አዲስ የሚሲዮን ማኅበር ጎልድ ኮስት ውስጥ ስራ ጀመረ። ይህ አዲስ የሚሲዮን ቡድን የባዛል ሚሲዮን በመባል ይታወቅ ነበር። ሚስዮኑ የጀርመንንና የስዊዘርላንድ ክርስቲያኖችን ለረጅም ጊዜ የሚስዮናዊነት አገልግሎት ያሰለጥናቸው ነበር። እነዚህ ሰዎች ብዙውን ጊዜ እንደ የቤተ ክርስቲያን ሚስዮናውያን ማህበር ካሉ ሚስዮን ማህበራት ጋር ሰርተዋል። በአስራ ስምንት ሀያ ስምንት አመተ ምህረት ግን ጎልድ ኮስት ውስጥ የራሳቸውን ስራ መስራት ጀመሩ። በተሳስ ወር ስፍራው ከደረሱት አራት ሚሶናውያን መካከል እስከ ነሐሴ 1829 ዓመተ ምህረት ባለው ጊዜ ሶስቱ ሞቱ። በ1831 ዓመተ ምህረት ደግሞ አራተኛው ሰው ሞተና ለጊዜውም ቢሆን የባዘል ሚሶን ስራ ፍጻሜ ሆነ። እንደገና በ1832 ዓመተ ምህረት 3 ተጨማሪ የባዘል ሚሶናውያን ስፍራው ደረሱ። በመጋቢት ወር 1832 ዓመተ ምህረት ሶስቱ ሰዎች ክርስቲያን በርግ እየተባለ ስፍራ ነበሩ። በስድስት ሳምንታት ውስጥ ከመካከላቸው ዶክተር ሃይንዝ የተባለ ሰው ሞተ። በሐምሌ ጃጋር የተባለው ሌላ ሚስዮናዊ ተቀበረ። በመስከረም ወር ሪስ የተባለው ሶስተኛ ሰው ህይወት ተስፋ ከሚያስቆርጥ ሁኔታ ላይ ደረሰና አንድ ጥቁር ዶክተር ባደረገለት ሕክምና ከሞት ተረፈ። በዚህ አኳን እንደገና አንድ ሰው ብቻ ተረፈ ማለት ነው። ሚስዮናውያን ሌሎች ሚስዮናውያንም ተልከው ነበር፣ እነርሱም ሞቱ። በ1840 ዓመተ ምህረት የባዛል ኮሚቴ የሚሰኑ የወደፊት እድል ምን ይሆናል የሚል ጥያቄ የተጋረጠበት! በ12 ዓመት ዘጠኝ ሰዎች የተላኩ ቢሆንም በህይወት የተረፈው አንድ ብቻ ነበር። ከተጠመቁ ታማኞች ደግሞ አንድ ሰው አልነበረም። ያም ቢሆን ኮሚቴው ስራውን ለመቀጠል ወሰነ። በኋላ እንደምንመለከተው ውሳኔው በአዲስ መንገድ ነበር። በዚህ ዘመን በአፍሪካ ቤተክርስቲያን ታሪክ ከምንመለከታቸው አስገራሚ ሁኔታዎች ዋናው የመጣልን ከጎልድ ኮስት ነው። በ1822 ዓ.ም ዓመተ ምህረት አካባቢ እንግሊዞች በባህር ዳርቻው አካባቢ የሚገኙ የተለያዩ የንግድ ኩባንያዎችን ለማስተዳደር የሚያስችላቸውንና ለአፍሪካውያን ስልጠና መስጫነት የሚያገለግል ትምህርት ቤት ኮፕ ኮስት እየተባለ የተባለው ስፍራ አቋቋሙ። ትምህርት ቤቱ ጆሴፍ ስሚዝ በሚባል አንድ አፍሪካዊ ይመራ ነበር። ስሚዝ በእግዚአብሔር ቃል ላይ ከፍተኛ እምነት የነበረውና ቅን ሰው ነበር። በመሆኑም በራሱ አነሳሽነት በስርዓተ ትምህርቱ ውስጥ የመጽሐፍ ቅዱስ ንባቦችን አካተተ። ከስሚዝ ተማሪዎች መካከል ዊሊየም ዲግራፍት የተባለው ሰው አንዱ ነው። የአስተማሪውን የመጽሐፍ ቅዱስ ንባብ እጅግ ስለ ወደደው መጽሐፍ ቅዱስ የሰጠው ዘንድ ስሚዝን ጠየቀው። ከመጽሐፍ ቅዱስ ባነበበው ቃል አማካይነትም ኢየሱስ ክርስቶስን እንደ ግላ ዳኙ ተቀበለ። ከዚህም በመነሳት ከስሚዝ በተለየ ሁኔታ ሌሎችን በወንጌል የመድረስ ፍላጎት አደረበት። ከዚሁ ጋር የመጽሐፍ ቅዱስን መልእክት ይበልጥ ለመረዳት ይጥር ጀመር። ይህን በማድረግ ብዙም ሳይቆይ ትምህርት ቤት ውስጥ በነበሩ ተማሪዎች መካከል የራሱን ቡድን አደራጀ ህብረቱንም የክርስትና እውቀት ማስፋፊያ ማህበር ብሎ ሰየመው። የመጀመሪያው ስብሰባ የተደረገውም ጥቅምት 1 ቀን 1831 31 ዓመተ ምህረት ነበር። የማህበሩ አባላት የመጽሐፍ ቅዱስ ንባብ ስርዓት ነበረው። ዓላማቸውን ቀጥሎ ባሉት ቃላት ገልጠውታል። የእግዚአብሔር ቃል ክርስቲያን ሊያከብረው የሚገባና ከሁሉ የላቀ ስለሆነ መልካም ባህሪ ለማምጣት ሲባል ሌሎች ህግጋትን መቅረጽ መወገድ አለበት። ስለሆነም በመንፈስ ቅዱስ እርዳታና በኢየሱስ ክርስቶስ ላይ ባለን እምነት አእምሯችንን የሚያበራና የዘላለምን ሕይወት መንገድ የሚያስገኝልን መጽሐፍ ቅዱስ በጥንቃቄ መጠናት አለበት። ዲግራፍት እንዲህ ያለውን የመጽሐፍ ቅዱስ ጥናት መምራቱን ጆሴፍ ስሚስ አልወደደውም። ስለዚህ ዲግራፍትንና የመጽሐፍ ቅዱስ ጥናት ቡድኑን አባላት አደገኞች ናቸው በማለት እንዲያስርለት የኬፕ ኮስትን ገዢ ጠየቀው። በዚህ መሰረት ዲግራፍትና ጓደኛው እስር ቤት ሆነው መዝሙር ይዘምሩና ለሌሎች እስረኞች ይመሰክሩ ጀመር። ከዚህ አገልግሎታቸው የተነሳ አንድ ሰው ደህንነት ተቀበለ። አገረ ገዢው ዲግራፍትና ጓደኛው መጥፎ ሰዎች እንዳልሆኑ ተገንዝቦ በዚያው ዓመት ከወይን ይፈታቸው። ዲግራፍት ከእስር እንደወጣ ዲክስኮቭ ወደሚባለውና ባህር ዳርቻ ወደ ነበረ ስፍራ በመንቀሳቀስ አገልግሎቱን ቀጠለ። ብዙ ሰዎችም ወደ ክርስትና እምነት ተለውጠው ዲግራፍት መጽሐፍ ቅዱስ እንዲሰጣቸው ይጠይቁ ጀመር። ዲግራፍት ግን አፍሪካዊ ስለነበረና ከውጭ ከመጡ ሚሶናውያን ማህበራት ጋር አንዳችም ግንኙነት ስላልነበረው ለሰዎች የሚሆን መጽሐፍ ቅዱስ ማግኘት ተቸገረ። ግራ ቢገባው ኬፕኮስት ወደሚገኝ አንድ ክርስቲያን የሆነ የመርከበኛ ካፕቴን ዘንድ በመሄድ ጥቂት የመጽሐፍ ይሰጠው ዘንድ ጠየቀው። መርከበኛው አማኞቹ በዲግራፍት አገልግሎት አማካይነት ያደረጉትን ሁኔታ ሲሰማ በልቡ በጣም ተነካ። ከዚህም የተነሳ በ1834 ዓመተ ምህረት አንድ የዌስሊያን ሜቶዲስት ሚስዮናዊ ወደዚያ እንዲመጣ አደረገ። የመጣው ሚስዮናዊ ግን በትኩሳት ምክንያት አገልግሎቱን ከማቋረጡ በፊት ኬፕ ኮስት ውስጥ ሊቆይ የቻለው ለስድስት ወራት ብቻ ነበር። በእነዚህ ስድስት ወራት ግን ቴግራፍትና የቀድሞ መምህሩ ጆሴፍ ስሚስ እንድስማሙና የወንጌል ሥራ በአንድነት እንዲሰሩ ለማድረግ ችሏል። ከርሱ ቀጥሎ ሌሎች መስዋዕናውያን ወደ ስፍራው ስለመጡ በባህር ዳርቻው የምትገኘው የሜቶዲስት ቤተክርስቲያን በሚገባ ተጠናከረች። ይህቺ ቤተክርስቲያን ጆሴፍ ስሚዝ ስሚዝና ዊሊያም ዲግራፍት በ1820 ዓ.ም የጀመሩት ስራ ውጤት መሆኗ ሊታወስ ይገባል። በ1840 ዓመተ ምህረት ክርስቲያናዊ የሚስዮን ሥራ የደቡብ አፍሪካን ያህል ትልቅና ሰፊ ባይሆንም በአካባቢው በሚገባ ተመስርቶ እንደነበር ለመገንዘብ እንችላለን። ሴራሊዮን ውስጥ መልካም መሰረት ሲጣል ጋምቤን፣ ጋምቢያና ላይቤሪያ ውስጥ ደግሞ በተከታዮቹ ዓመታት ሊቀጥል የሚችል የክርስትና ምስክርነት ነበር። የጎልድ ኮስት የአየር ሁኔታ ለጤና ተስማሚ ባይሆንም ሚስዮናውያኑ እዚያ በነበሩ አፍሪካውያን የተመሰረተችውን ቤተክርስቲያን ሊያጠናክሯት ችለው ነበር። ጥያቄዎች፣ አንደኛ ሴራሊዮን ውስጥ የነበሩት ሚስዮናውያን ነፃ የወጡ ባሪያዎችን ለመርዳት ምን እንዳደረጉ በአጭሩ ይግለጡ። ሁለተኛ የመጀመሪያው ሚስዮናዊ ተግባር ጋምቢያ ውስጥ የተጀመረው እንዴት ነበር? ሶስተኛ የባዘል ሚስዮን ጎልድ ኮስት ውስጥ የገጠመውን ችግር ያስረዱ። አራተኛ ዊሊያም ድግራፍት ማን ነበር ቤተ ክርስቲያን ጎልድ ኮስት ወይም ጋና በምትመሰረትበት ጊዜ ያበረከተው ድርሻ ምን ነበር?